አስራ ሁለተኛ ክፍልን አጠናቀው ወደ ከፍተኛ የትምህርት ተቋማት ለመግባት የተዘጋጁ ተማሪዎችና ወላጆቻቸው በጉጉት የሚጠባበቁት ምደባ ይፋ ሆኗል። አገር አቀፍ የትምህርት ምዘናና ፈተናዎች ድርጅት በመደበኛና በማታ ተምረው በተፈጥሮ ሳይንስ የትምህርት ዘርፍ 315 እና ከዚያ በላይ ያመጡ ወንዶችና 300 እና ከዚያ በላይ ያመጡ እንስት ተማሪዎችን በመላ አገሪቱ በሚገኙ አዳዲስና ነባር ከፍተኛ የትምህርት ተቋማት መድቧል። በማህበራዊ ሳይንስ የትምህርት ዘርፍ ደግሞ 280 እና ከዚያ በላይ ያመጡ ወንዶች እንዲሁም 270 እና ከዚያ በላይ ያመጡ ሴቶች ወደ ከፍተኛ የትምህርት ተቋማት ተመድበዋል። በኢትዮጵያ የኦሮሚያና አማራ ክልሎች የተቀሰቀሰው ተቃውሞ ግን ለተማሪዎቹም ሆነ ለቤተሰቦቻቸው ሳብ ሆኗል። ወንድማቸው ከተማረበት ቀዬ ለትምህርት እንደሚጓዝ የተረዱት አቶ አብርሃም ይህ ስጋት ከገባቸው መካከል አንዱ ናቸው። ወንድሜ ያለኝ አሁን ወደ ኦሮሚያ አካባቢ ምድብ የደረሰው ማለት ነው። የኔ ስጋት አሁን አሁን እስፔሻሊ አሁን ወደ ኦሮሚያና ወደ አማራ አካባቢ ያለ ሁኔታ እናውቀዋለን እና ይሄን ነው። ከሌላ አካባቢ የሚሄዱ ተማሪዎቹ ሴፍታቸው ይሄን ምን ያህል የተጠበቀ ነው የሚል ነው የኔ ስጋት። ምክንያቱም አሁንም ስርዓቱንም ተጠያቂ ነው፣ ሌሎችም ተቋሚ የሚባሉትም ተጠያቂ ናቸው። በዚህ ሁኔታ እየተከታተል ነው ባለ ሁኔታ ማለት ነው። ስለዚህ ስርዓቱ ደግሞ ዋስትና ያለው አይመስለኝም አሁን ባለው ሁኔታ እና የኔ ስጋት ምን ያህል አስተማማኝ ነው የሚል ነው። ምን ያህል አስተማማኝ ነው ተማሪዎች እዛ ሄደው ህይወታቸው ያጣሉ። ብዙ ነገር እያየ ነው ከአሁን በፊት የነበረው ምን። በዶይቸ ቨለ የፌስቡክ ማህበራዊ ድረገጽ ውይይት ላይ የተሳተፉት አቶ አያና አወርቁ አንዴ ፈተናው በመሰረቁ፣ ሌላ ጊዜ ደግሞ በአካባቢው ብጥብጥ በነበረበት ሁኔታ ላይ የነበሩ ተማሪዎች ከፍተኛ የስነ ልቦና ጫና ፈጥሮ አልፏል። የዩኒቨርሲቲ መግቢያ ውጤት በመጣልኝ እያለ ሲጨነቅ የከረመ ተማሪ መቼም በትምህርት መንገድ ያለፈ ጭንቀቱን ያውቀዋል። አሁን ደግሞ ባልፈለጉት ዩኒቨርሲቲ መመደባቸው የበለጠ ያሳዝናል ሲሉ አስተያየታቸውን አስፍረዋል። ክንዳለም ንጉሴ በበኩላቸው ከአሁኑ መፍትሄ ካልተቀመጠ ተማሪዎች እርስ በርስ ይተነኳኮሳሉ ሲሉ ስጋታቸውን ገልጠዋል። ፍቅሪዩ ህይወታዊ ደግሞ ሰላም ከሌለ ምንም ነገር የለም፣ ተቃውሞው በመማር ማስተማሩ ዙሪያ ተጽዕኖ ይኖረዋል። እናም መንግስትና ህዝብ ተወያይተው መፍታት አለባቸው ብለዋል። ወንድማቸውን ወደ ተመደበበት ከፍተኛ የትምህርት ተቋም በመላክና ባለመላክ መካከል የሚዋልሉት አቶ አብርሃም የኢትዮጵያ መንግስት ተቃውሞዎች ሲቀሰቀሱ የኃይል እርምጃ ከመውሰድ ቢቆጠብ የሚል አስተያየት አላቸው። እኔ ማስተማመኛው የምጠብቀው ከህዝቡ ነው። የህገ መንግስት አለኝ የሚለው መንግስት የህገ መንግስት ዘብ ሆናለሁ ካለ የሚነሱ ተቃውሞዎች በሰላማዊ መልክ መፍታት አለበት። ከፍተኛ የትምህርት ተቋማት በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የጎላ ተሳትፎ አላቸው። በስልጣን ላይ ያለው መንግስት በመላ አገሪቱ ከሚገኙ መምህራን ጋር በጀመረው ስልጠና ላይ በተሳታፊዎች ከተነሱ አበይት ጉዳዮች መካከል የአገሪቱ ነባራዊ ቀውስ ይገኝበታል። ውይይቶቹ የአዲስ ተመዳቢ ተማሪዎችን ስጋት ለመፍታታቸው ግን ማረጋገጫ የለም። በዋትሳፕ ገጻችን ከደረሱን መልእክቶች መካከል በክልላቸው እንዲማሩ ይፈቀድላቸው ዘንድ የሚመለከተውን ክፍል አነጋግሩና መፍትሄ ይሰጠው የሚል ይገኝበታል። ስማቸውን ያልነገሩን ሌላ ተሳታፊያችን ደግሞ ዩኒቨርሲቲ መቀየር ይቻላል። በተመሳሳይ ፊልድና በተለያየ ጾታ ይችን ጥያቄ እንድትመልሱልኝ በአክብሮት ጠይቃለሁ ሲሉ ጽፏል። መሰል የቅያሬ ማመልከቻዎች ስለመኖራቸው ለመጠየቅ አገር አቀፍ የትምህርት ምዘናና ፈተናዎች ድርጅትን ለማነጋገር ብንሞክርም አልሰመረም።